የዲደብሊው ዜና ጤና ይስጥልኝ። እንደምን አመሻችሁ? በቅድሚያም ርዕሰ ዜናዎቹን አሰማለሁ። ኢትዮጵያ በቀይ ባህር ላይ የጦር ቤዝ ልትገነባ ነው መባሉ የሐሰት መረጃ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። ቃል አቀባይ አምባሳደር ዲና ሙፍቲ በትግራይ ክልል በዓለም አቀፍ ተቋማትና በአንዳንድ የውጭ ሚዲያዎች የሚቀርበው ሪፖርት ከእውነት የራቀና መሬት ላይ ያለውን እውነታ ያላገናዘበ ነው ሲሉ ተናግረዋል። ጀርመን የኮሮና መከላከያ ክትባትን ለተከተቡ ነዋሪዎች መታወቂያ የሚሆን በተንቀሳቃሽ ስልክ ላይ የሚጫን መተግበሪያ ዛሬ ይፋ አደረገች። ዜጎች አሁን እንደ ልብ ወደ አውሮጳ መጓዝ ይችላሉ ተብሏል። ባለፈው የካቲት ወር በመንግስት ግልበጣ ከስልጣን የተባረሩት የኖቤል ተሸላሚዋ የሚያንማር መሪ አውንግ ሳን ሱቺ በሙስና ተከሰሱ። ሱቺ 6000 ዶላር የሚያወጣ በብዙ የሚቆጠር ኪሎግራም ወርቅ በጉቦነት ተቀብለዋል ሲባል ተከሰዋል። ምናልባትም የ15 ዓመት እስራት ይጠብቃቸዋል ተብለዋል። ዜናው በዝርዝር በትግራይ ክልል በዓለም አቀፍ ተቋማትና በአንዳንድ የውጭ ሚዲያዎች የሚቀርበው ሪፖርት ከእውነት የራቀና መሬት ላይ ያለውን እውነታ ያላገናዘበ ነው ሲል የውጭ ጉዳይ ሚኒስትር ዛሬ የገለጸ ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት መግለጫ በክልሉ 1.2 ሚሊዮን አርሶ አደሮች ተጠቃሚ የሚሆኑበት ስራ እየተከናወነ መሆኑንና ሰባ በመቶ የትግራይ የሚታረስ መሬት ለእርሻ ስራ ዝግጁ መሆኑን አምባሳደሩ ተናግረዋል። አምባሳደር ዲና ሙፍቲ መንግስት አስፈላጊውን የሰብአዊ አቅርቦት በትግራይ እያከናወነ ባለበት በዚህ ወቅት ችግሩ ወደ ረሀብ ይሻገራል የሚሉ ዘገቦች መቅረባቸውንም ስህተት ብለውታል። በትግራይ ውስጥ 46 ነጥብ 5 የጤና ተቋማት ተመልሰው ስራ መጀመራቸውን እዛ ላይ የተነሳበት ነው። ትምህርት ቤቶችን የመክፈት እንቅስቃሴ ያን እየተካሄደ መሆኑን ነው የነገሩን። አሁን ትላንትና በመቀሌ ትምህርት ቤቶች ተከፍቷል ነው። ትግራይ እንዳያርስ እንድራብ የማድረግ ነገር አለ የሚል ዲስ ኢንፎርሜሽን ነበር። 70 ፐርሰንት የእርሻ መሬት ዝግጁ እንደሆነ በአሁኑ ሰዓት በሌላ በኩል ኢትዮጵያ በቀይ ባህር ላይ የጦር መንደር ልትገነባ ነው እየተባለ የሚነገረው መረጃ የተሳሳተ መሆኑን የውጭ ጉዳይ ሚኒስትር ተናግረዋል። የሚኒስትሩ ቃል አቀባይ አምባሳደርም ዲና ሙፍቲ ይህንን እሳቸው እንዳልተናገሩ እንደተናገሩ ተደርጎ የሚሰራጨውን የተሳሳተ መረጃ እኔ አላልኩም ብለዋል። ባህር ላይ ወታደራዊ ቤዝ ለመመስረት እየመሰረተች ነው ኢትዮጵያ ብሏል። አምባሳደር ዲና ተብሎ የተጠቀሰው ነገር ለእናንተ ካልተናገርኩ ለማን ነው የምናገረው? ነግሬያቸዋለሁ። ስለዚህ ብዙ ዲስኢንፎርሜሽን አለ። ግን እኔ ይህንን አላልኩም። ለእናንተ ካላልኩ ደግሞ ሌላ መረጃ አላልኩ። አድማጮች መጽሔት ዝርዝሩን ይዟል። ዩናይትድ ስቴትስና የአውሮጳ ህብረት በትግራይ ክልል ሊከሰት የሚችለውን ረሃብ ለማስቀረት ትልቅ ዓለም አቀፍ ርብርብ እንዲደረግ ተማጸኑ። የፈረንሳይ ዜና አገልግሎት የጠቀሳቸው በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዛሬ ብረሰልስ ውስጥ በተካሄደ ስብሰባ ላይ በአንዳንድ አካባቢዎች ረሃብ ሳይገባ እንዳልቀረ ገልጸው በአሁኑ ሰዓት በኢትዮጵያ ከፍተኛ ሰብአዊ ቀውስ እያየን ነው ብለዋል። አምባሳደር ቶማስ ግሬንፊልድ ኢትዮጵያ እንድትራብ አናደርግም፣ አሁኑኑ መንቀሳቀስ አለብን ሲሉ አሳስበዋል። በኢትዮጵያ የሚታየውን የአስቸኳይ ጊዜ ሁኔታም ሰው ሰራሽ ብለውታል። የተባበሩት መንግስታት ድርጅት እንደሚለው ከትግራይ ህዝብ ከአምስት ሚሊዮን የሚበልጠው ማለትም ከዘጠና በመቶ በላይ አስቸኳይ የምግብ እርዳታ ያስፈልገዋል ለዚህም ድርጅቱ ለእርዳታ የሚውል ከ200 ሚሊዮን ዶላር በላይ ገንዘብ እንዲሰጠው ጠይቋል። ዩናይትድ ስቴትስ በትግራይ ለህይወት አደን ምግቦች፣ ለእርሻ ግብአቶች፣ ለንጹህ የመጠጥ ውሃ መጠለያና ለጤና አጠባበቅ የሚውል 181 ሚሊዮን ዶላር እንደምትሰጥ አስታውቃለች። ይሁንና ዓለም አቀፍ የእርዳታ ድርጅቶች በትግራይ ክልል በሚገኙ አካባቢዎች በሙሉ መግባት አልቻልንም ሲሉ እያማረሩ ነው። በደቡብ ክልል አማሮ ልዩ ወረዳ ታጣቂዎች ሁለት ሰዎች ገድለው አንድ ማቁሰላቸውን የወረዳው መስተዳደር አስታወቀ። የመስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እንደገለጸው ጥቃቱ ትናንት የደረሰው በወረዳው የገጠር ቀበሌያት ውስጥ ነው። በታጣቂዎች ህይወት ያለፈው አንድ አዛውንትና ወጣት ጥቃቱ የተፈጸመባቸው በእርሻ ስራ ላይ ባሉበት ወቅት መሆኑን የጽሕፈት ቤቱ ተወካይ አቶ አማረ አክሊሉ ደዶች በለ ገልጸዋል። ትላንት በተደረገ ወይም በተፈጸመ ጥቃት ሁለት ሰዎች ሲሞት አንድ ሰው በከፍተኛ ሁኔታ የቆሰለበት ሁኔታዎችን ያለው በአማሮ ወረዳ የሮ ቀበሌ ላይ ጠዋት እርሻ ማሳ ላይ የነበረ ሰውዬ ነው። ትላንት በማለዳ ላይ ተመሽጎ ያሉ ጸረ ሰላም ሀይሎች ባደረሱ ጥቃት ነው አርሶ አደሩ የሞተውም። ሁለተኛ ቀትር አካባቢ በዳኖ ቀበሌ ላይ ከብትን ሲጠብቅ የነበረው ወጣት ልጅ ህይወቱ አልፏል። በነዋሪዎቹ ላይ ጥቃቱን ያደረሱት ከአጎራባች የኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ አዋሳኝ ድንበሮች የተንቀሳቀሱ የታጠቁ ቡድኖች መሆናቸውን አቶ አማረ ለሐዋሳ ወኪላችን ሸዋንግዛ አወጋየው ተናግረዋል። በደቡብ ክልል አማሮ ልዩ ወረዳ ታጣቂዎች በተደጋጋሚ ጥቃቶች ሲፈጽሙ መቆየታቸው የሚታወቅ ነው። ወረዳው ባለፉት ሶስት ዓመታት ብቻ በታጣቂዎች ጥቃት በርካቶች ሲሞቱ፣ በሺዎች የሚቆጠሩ ደግሞ ከቀያቸው ተፈናቅለዋል። ከሁለት አስርተ ዓመታት በኋላ ዛሬ በዓለማችን የህፃናት ጉልበት ብዝበዛ እየተስፋፋ መምጣቱ ተገለጸ። የተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ ዓለም አቀፉን የሰራተኞች ድርጅት አይኦኤልን ጠቅሶ ዛሬ ይፋ ባደረገው መግለጫ በጎርጎሮሳዊው 2020 ዓመት መጀመሪያ በዓለማችን በግምት 160 ሚሊዮን ታዳጊ ሴት እና ወንድ ህፃናት የጉልበት ብዝበዛ ሰለባ ሆነዋል። በዚህም በአራት ዓመታት ውስጥ በጉልበት ብዝበዛ ላይ ያሉ ህጻናት ቁጥር በ8 ነጥብ 4 ሚሊዮን ጨምሯል። የመንግስታቱ የህፃናት መርጃ ድርጅት ዳይሬክተር ሄንሪት ሳፎረ እንደገለጹት በዓለም ላይ የኮሮና ተዋሴ ስርጭት ከመጣ በኋላ አስከፊ የነበረው የህፃናት ጉልበት ብዝበዛ ወደ እጅግ አስከፊ ሁኔታ አድጓል። አድማጮች በመከታተል ላይ ያላችሁት ቦን ከተማ ከሚገኘው ከዶቸበለ በቀጥታ የሚሰራጨውን የዓለም ዋና ዋና ዜና ነው። ባለፈው የካቲት ወር በመንግስት ግልበጣ ከስልጣናቸው የተባረሩት የኖቤል ተሸላሚዋ የሚያንማር መሪ አውንግ ሳን ሱቺ በሙስና ተከሰሱ። በሚያንማር የሚገኘው ጸረ ሙስና ኮሚሽን እንደገለጸው የ75 ዓመቷ አውንግ ሳን ሱቺ ሙስና ስለመፈጸማቸው ማረጋገጫ አግኝቷል። በሀገሪቱ ውስጥ የሚታተመው ግሎባል ኒው ላይት ኦን ማይናመር ጋዜጣ የሙስና ኮሚሽንን መግለጫ ጠቅሶ እንደዘገበው አንግ ሳንሱቺ 600ሺህ ዶላር የሚያወጣ በብዙ የሚቆጠር ኪሎግራም ወርቅ በጉቦነት ተቀብለዋል፣ ሀገሪቱንም በዝብዘዋል። የሳንሱቺ ጠበቃ ክሱን ቧልት ሲሉ አጣጥለውታል። ኖቤል ተሸላሚዋ የሚያንማር የቀድሞ መሪ አንግ ሳንሱቺ የተጣለባቸው የሙስና ክስ የ15 ዓመት ለ15 ዓመት ሊያሳስራቸው እንደሚችል ተነግሯል። የሩሲያ ፍርድ ቤት የክሬምሊን መንግስት ያሰረውን ዋነኛ ተቃዋሚ የአሌክስ ናቫልኒ ተከታዮችን እንቅስቃሴ ሁሉ ጽንፈኛ ሲል ከፖለቲካው መድረክ አገደ። ሞስኮ የሚገኘው ፍርድ ቤት 12 ሰዓታት ከፈጀ ክርክር በኋላ ባሳለፈው ውሳኔ በአሌክሴይ ናቫልኒ ከሚመራው ዋነኛው የሩሲያ የተቃውሞ ፓርቲ ሌላ በሀገሪቱ የሚገኘውና ኤፍቢኬ በሚል በምህፃሩ የሚታወቀው ጸረ ሙስና ድርጅትና በሀገሪቱ የተለያዩ ክልሎች የሚገኙ ተቃዋሚዎችንን ጽፈኞች ሲል አግዷል። የናቫልኒ ደጋፊዎችና ተከታታዮች የፍርድ ቤቱን ውሳኔ ፖለቲካዊ ሲሉ አጣጥለውታል። ውሳኔው በሀገሪቱ ከጸደቀው ሕግ ጋር በተያያዘ ዋነኛው የመንግስት ተቃዋሚ ፓርቲ በመጪው መስከረም ሩሲያ ውስጥ በሚደረገው የምክር ቤት ምርጫ እንዳይሳተፍ የሚያደርግ ነው ተብሏል። የዩናይትድ ስቴትስ መንግስት አምስት መቶ ሚሊዮን የኮሮና መከላከያ ክትባትን ለደሃ ሀገሮች እንደሚለግስ በጽሁፍ ባወጣው መግለጫ አስታወቀ። ዋሽንግተን የሚገኘው ነጩ ቤተ መንግስት ፋይዘር እና ባዮንቴክ ከተባሉት የመድኃኒት አምራች ኩባንያዎች ጋር የተጠቀሰውን ያህል የክትባት መጠን ለማግኘት ስምምነት ተፈጽሟል። ዛሬ ብሪታንያ ጉብኝት ላይ የሚገኙት የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ነገ ኮን ዋል ብሪታንያ በሚገኘው የሰባቱ በኢንዱስትሪ የበለጸጉ ሀገራት ጂ ሰባት ጉባኤ ላይ ይፋ ያደርጋሉ ተብሎ ይጠበቃል። ጂ ሰባት በመባል የሚታወቁት በኢንዱስትሪ የበለጸጉት ሀገራት እንደ አውሮፓውያን አቆጣጠር በ1970ዎቹ በዓለም ተከስቶ በነበረው የኢኮኖሚ ቀውስ ምክንያት በጎርጎሮሳውያኑ 1975 ዓ ም የተቋቋመ ሲሆን ካናዳ በ1996 ሩሲያ ደግሞ በ1998 ዓ ም ቡድኑን እንደተቀላቀሉ ይታወቃል። በ2014 ዓ ም ሩሲያ ከዩክሬን ጋር በገባችው ውዝግብ ምክንያት ከቡድኑ እንደተገለለች የሚታወስ ነው። ጀርመን የኮሮና መከላከያ ክትባት ለተከተቡ ነዋሪዎች በተንቀሳቃሽ ስልክ ላይ የሚጫን መታወቂያ መተግበሪያ ዛሬ ይፋ አደረገች። እስከ ዛሬ ድረስ ነዋሪዎች የኮሮና መከላከያ ክትባትን ሲወስዱ ቢጫ የክትባት መታወቂያ ላይ ነበር መከተባቸውን የሚያሳይ ማህተም እየተለጠፈ ይሰጥ የነበረው። ከዛሬ ጀምሮ ግን ሁለቱንም የኮሮና ክትባትን የተከተቡ የጀርመን ነዋሪዎች መተግበሪያውን በተንቀሳቃሽ ስልካቸው ላይ ጭነው ተከትቧል የሚል ኮድን መሙላት ብቻ እንደሆነ የጀርመን የጤና ሚኒስትር የንስ ሽፓን አስታውቋል። በአሁኑ ወቅት በአውሮጳ ሰሜናዊ ንፍቀ ክበብ የበጋ ወራት በመጀመሩ ለእረፍት ወደ አውሮጳ ሀገራት መጓዝ ለሚፈልግ ነዋሪ ሁሉ ያለ ችግር እንደ ልብ መዘዋወር እንደሚችልም ተገልጿል። ይህ ዶቸበለ ነው። ከዶቸቨላ ምሽቱን የዓለም ዋና ዋና ዜናዎች፣ ለማብቃት ርዕሰ ዜናውን በድጋሚ አሰማለሁ። ኢትዮጵያ በቀይ ባህር ላይ የጦር ቤዝን ልትገነባ ነው መባሉ የሐሰት መረጃ ነው ሲል የውጭ ጉዳይ ሚኒስትር አስታወቀ። ቃል አቀባይ አምባሳደር ዲና ሙፍቲ በትግራይ ክልል በዓለም አቀፍ ተቋማትና በአንዳንድ የውጭ ሚዲያዎች የሚቀርበው ሪፖርት ከእውነት የራቀና መሬት ላይ ያለውን እውነታ ያላገናዘበ ነው ሲሉ ተናግረዋል። ጀርመን የኮሮና መከላከያ ክትባት ለተከተቡ ነዋሪዎች መታወቂያ የሚሆን በተንቀሳቃሽ ስልክ ላይ የሚጫን መተግበሪያ ዛሬ ይፋ አደረገች። ዜጎች አሁን እንደ ልብ ወደ አውሮፓ ሀገራት መጓ ሊጓዝ ይችላሉም ተብሏል። ባለፈው የካቲት ወር በመንግስት ግልበጣ ከስልጣን የተባረሩት የኖቤል ተሸላሚዋ የሚያንማር መሪ አውንግ ሳን ሱቺ በሙስና ተከሰሱ። ሱቺ 600,000 ዶላር የሚያወጣ በብዙ ሺህ የሚቆጠር ኪሎግራም ወርቅ በጉቦነት ተቀብለዋል ሲባል ተከሰዋል። ምናልባትም የ15 ዓመት እስራት ይጠብቃቸዋል። ዜናው አበቃ። አድማጮች የዓለም ዜናውን ተከታተልን። አዜብን አመሰግናለሁ።